ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርን ዳር ይደርሳል የሚል ግምት የለንም። በእኛ እምነት አሁን ድርድር የለም። እንደውም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን ያለነው አሁን በሀገር ውስጥና በውጭ አገር ታዛቢዎች ፊት በድርድር አጀንዳዎች ላይ መነጋገር የጀመሩት ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ለሕዝብ ጥያቄ ምላሽ የሚሰጥና የሀገሪቱን ችግር የሚያስተካክል ምንም የሚያመጡት ለውጥ የለም ሲሉ ኦፌኮና ሰማያዊ ፓርቲ ከተችበት የወሰድነው ነው። በምሽቱ የመጽሐት ክፍለ ጊዜ ዝርዝሩ ይቀርባል። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። የዛሬ አርብ ሰኔ 9 2009 ዓ ም ምሽት አስተናጋጆቻችሁ ሰሎሞን አባትና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በሽብር ወንጀል ተከሰው ሲከራከሩ ከቆዩ አስራ ሦስት ተከሳሾች መካከል ስድስቱን የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት በነጻ አሰናበተ። በሰባቱ ላይ የጥፋተኝነት ብይን አሳልፈዋል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲለቀቁ ችሎቱ ትዕዛዝ ሰጥቷል። የጥፋተኝነት ብይን በተላለፈባቸው ተከሳሾች ላይ የቅጣት ውሳኔውን ለማሰማት ቀጠሮ ቆርጧል። ችሎቱ በሌላ መዝገብ ደግሞ በነጉርሜሳ አያኑ ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ዝርዝር ዘገባው በመጽሔት ይቀርባል። ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብታ ስለመሆኗና ከዩናይትድ ስቴትስ ባለሥልጣናት የተመሳጠረ እንዳለ እንዲመረምሩ በፍትህ ሚኒስትሩ የተሰየሙት ልዩ መርማሪ ሮበርት ሙለር ፕሬዝደንት ዶናልድ ትራምፕንና ከፍተኛ አማካሪያቸው ያደረጓቸውን የልጃቸውን ባል እየመረመሩ መሆናቸው ተገልጿል። ልዩ መርማሪው በፕሬዝደንቱ ላይ ምርመራውን የከፈቱት የፍትህን ሂደት የማደናቀፍ አድራጎት ፈጽመው እንደሆነ ለማጣራት ነው ተብሏል። ዋሽንግተን ፖስት ጋዜጣ በትላንት እትሙ ባወጣው ሪፖርት ላይ ልዩ መርማሪው የፕሬዚደንቱን አማች የገንዘብ ልውውጦች እየፈተሹ መሆናቸውንም ዘግቧል። ጋዜጣው ቀደም ሲልም ኩሽነር በሩሲያ መንግሥት ከሚተዳደረው የልማት ባንክ ጋር አላቸው ስላለው የንግድ ግንኙነት ሲዘግብ እንደነበር ይታወቃል። ሚስተር ኩሽነር በምርመራው ሂደት ውስጥ እንደሚተባበሩ ጠበቃቸው አስታውቀዋል። ፕሬዝደንቱ ልዩ መርማሪው ከፍተውባቸዋል የተባለውን ምርመራ የዘገቡ መገናኛ ብዙሃንን አስመልክቶ በትዊተር ባሰራጩት መልእክት ከሩሲያ ጋር ተመሳጥረዋል የሚል የፈጠራ ወሬ አናፍሰው ነበር። አሁን ደግሞ ከዚያ የፈጠራ ታሪክ ጋር የተያያዘ ፍትህን ስለማደናቀፍ ይናገራሉ። መልካም ሲሉ ቅሬታቸውን ገልጸዋል። ፕሬዝደንቱ አከታትለው በጻፉት የትዊተር መልእክት በአሜሪካ የፖለቲካ ታሪክ ውስጥ ታይቶ የማይታወቅ የሐሰት ውንጀላ ማሳደድ በተወሰኑ መጥፎና ግጭት ያለባቸው ሰዎች ሲከናወን እየታዘባችሁ ነው ብለዋል። ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ ኤርትራ በጋራ ድንበራችን ላይ ያለውን አጨቃጫቂ ግዛት ወራ ተቆጣጥራለች ስትል ጅቡቲ ከሰሰች። ሳሌም ሰሎሞን ያጠናቀረችው ዘገባ አለ፣ ቆንጅት ያቀርበዋለች ቃታር ላለፉት ሰባት ዓመታት በጅቡቲው ራስ ዱሜራ ተራራና የዱሜራ ደሴት አካባቢ ሰፍረው የቆዩትን አራት መቶ ሃምሳ ወታደሮቿን ባስወጣች በማግስቱ ባለፈው ረቡዕ ነው የኤርትራ ወታደሮች አካባቢውን መያዛቸውን የጅቡቲ ባለስልጣናት የተናገሩት። ቃታር ሰላም አስከባሪዎቿን ያስወጣችበትን ምክንያት ባትገልጽም እርምጃውን የወሰደችው ግን ካጎራባቿ ከሳውዲ አረቢያ ጋር ባላት ዲፕሎማሲያዊ አምባጓሮ ኤርትራና ጅቡቲ ከሳዑዲ ጎን መቆማቸውን ተከትሎ ነው። በተባበሩት መንግስታት ድርጅት የጅቡቲ አምባሳደር መሐመድ ዚያድዋሌ ሀገራቸው ለድርጅቱ የጸጥታ ምክር ቤት ስሞታ ማቅረቧን ለቪኦኤ ገልጸዋል። የጸጥታ ጥበቃ ምክር ቤቱ ፕሬዚዳንትና ዋና ጸሐፊውም ያሉትን ጭብጦች በሙሉ ማግኘታቸውን አረጋግጫለሁ የድርጅቱ ዋና ጸሐፊና የጸጥታ ምክር ቤቱ ለጉዳዩ ከፍተኛ ትኩረት እንዲሰጡ የሚመለከታቸውን ወገኖችን በአካባቢው የጦር ኃይል ከማስፈርና ከመንቀሳቀስ እንዲቆጠቡ ያሳስባሉ ብለን እንጠብቃለን ብለዋል አምባሳደሩ። የኤርትራን መንግስት ባለስልጣናት አስተያየት ለማግኘት ቪኦኤ ያደረገው ሙከራ ለጊዜው አልተሳካም። እንደ አውሮፓውያን አቆጣጠር በ2008 ሰኔ ወር ላይ ኤርትራ ወታደሮቿን ድንበር አሻግራ ግዛት አስገብታለች ብላ ጅቡቲ ከወነጀለች በኋላ የሁለቱ ሀገሮች ኃይሎች ለአራት ቀናት ግጭት ማካሄዳቸው ይታወሳል። በ2010 ካታር ለሽምግልና ገብታ ሁለቱ ሀገሮች የካታር ወታደሮች በአጨቃጫቂው ግዛት እንዲሰፍሩ ተስማሙ። ጅቡቲና ኤርትራ ጭቅጭቃቸውን በፍርድ ቤት ለመጨረስ የነበራቸው እቅድ ግን ስራ ላይ አልዋለም። ኤርትራ በግጭቱ ወቅት የማረከቻቸውን 13 እስረኞች እንደያዘች ነች ከቤተሰቦቻቸው ጋርም እንዳይገናኙ አድርጋለች ሲሉ የጅቡቲው የተባበሩት መንግስታት ድርጅት አምባሳደር ከሰዋል። ኤርትራ እስረኞቹን እንድትለቅና ወታደሮቿን ከዱሜራ እንድታስወጣም ጠይቀዋል። እኛ ከኤርትራ ጋር ያለንን ጭቅጭቅ በሰላማዊና ዓለም አቀፍ ሕግን በተመለከተ መንገድ ለመፍታት እጅግ በጣም ፈቃደኞች ነን። በተባበሩት መንግሥታት የጅቡቲው አምባሳደር ድዋሌ ናቸው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ዴሞክራትና ሪፐብሊካን እንደራሴዎች የአንድነት ስሜት ለመግለጽ በሚል አመታዊ የቤዝቦል ግጥሚያ አካሂደዋል። አንድ መሳሪያ የያዘ ሰው ሪፐብሊካውያኑ ለግጥሚያው ልምምድ እያደርጉ በነበረበት ቦታ ላይ ተኩስ ከፍቶ አራት ሰዎች ባቆሰለ ማግስት ነው ውድድሩን ያካሄዱት። ተኩስ የከፈተው ሰው በፌስቡክ ገጹ ላይ ጸረ ትራምፕ መልእክቶችን ያወጣ እንደነበር ተገልጿል። የካፒቶል ሪፖርተራችን ካትሪን ጂፕሰም ያጠናቀረችው ዘገባ አዳነች ሳየ ታቀርበዋለች። ለአንድ ሌሊትም ቢሆን ከፖለቲካ አረፍ ብለዋል። በዲሞክራቶችና በሪፑብሊካውያን መካከል ያለው ልዩነት በቤዝቦል ጨዋታ መስክ ላይ ወደ ጎን ተትቶ በወዳጅነት ላይ የተመሠረተው ውድድር ተተኩሶባቸው ለቆሰሉት የምክር ቤት አባል ስቲቭ ስካልስ መታሰቢያ ሆነዋል። በተኩሱ ቆስለው በጠና ሕመም ላይ ያሉት ስካሌስ ለአንድ አፍታ ከታሰበው በኋላ ዲሞክራቱ ስቴኒ ሆየር ይህ ግልጽ መልእክት ያስተላልፋል ብለዋል። ኃይል ተጠቃሚነት በቀን ተቀን ስራችን ከመቀጠል እንደማያስቆመን ያለውን ቁርጠኝነት ነው የምናየው። ከፍተኛ የጸጥታ ጥበቃ የነበረ ቢሆንም የሁለቱ ተቀናቃኝ ፓርቲዎች አባላት የወዳጅነት ውድድር ሲያደርጉ ድጋፋቸውን ለማሳየት ሲሉ ብዙ ሰዎች በቦታው ከመገኘት አላገዳቸውም። ሪፑብሊካዊ ማርክ ሳንፈርድ በበኩላቸው የቤዝቦል ጨዋታው ውድድር ብዙ የተስፋ እድል የሰጠ ቢሆንም ተኩሱ ወሳኝ ለውጥ ያመጣ ይሆን ሲሉ ጠይቀዋል። የተረጋጋና ግልጽ ህብረተሰብ እንድንሆን እርስ በርሳችን መገናኘትና መነጋገር ይኖርብናል። እንበል ካንተ ጋር ሙሉ በሙሉ የማልስማማ በሆን እንኳ ጥላቻ መኖር የለበትም። የምክር ቤት አባላቱ ብዙውን ጊዜ አጨቃጫቅ የፖለቲካን ትርክ ቢያካሄዱም ለአስርተ ዓመታት ያህል ሲካሄድ የቆየ የወዳጅነት ውድድር ማቀራረቡ አልቀረም። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሽብርና የሁከቱ ቡድን እስላማዊ መንግስት መሪ አቡበከር አልባግዳዲ ባለፈው ወር በዩናይትድ ስቴትስ በተካሄደ የአየር ጥቃት ሳይገደል አልቀርም የሚሉት ሪፖርቶች ላይ የስልላ ትንታኞች ከፍተኛ ጥርጣሬ እንዳላቸው ተገልጿል። የዩናይትድ ስቴትስ ጸረ አይሲስ ዘመቻ ቃል አቀባይ ኮሎኔል ራያን ዲለን ዩናይትድ ስቴትስ ሪፖርቱን በአሁኑ ሰዓት ልታረጋግጥ አትችልም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ ከሩሲያ የመነጨውን ሪፖርት ለማረጋገጥ የሚያስችል መረጃ የለንም ብለዋል። የሩሲያ የጦር ኃይል ዛሬ ባወጣው መግለጫ ባለፈው ግንቦት የእስላማዊ መንግሥት ቡድን ተዋጊ አዛዦችን ኢላማ አድርጎ ባካሄደው የአየር ጥቃት የሽብር ቡድኑ መሪ አልባግዳዲ ሳይገደል አልቀረም ብሏል። የሩሲያ የመከላከያ ሚኒስቴር በፌስቡክ ባወጣው መግለጫ የእስልምና መንግስት ቡድን ዋና ከተማ ናት በሚላት ራቃ አቅራቢያ የተካሄደው የአየር ጥቃት አልባግዳዲ ተገኝቶበት ነበር የተባለ ስብሰባ መደብደቡን ገልጿል። በጥቃቱ የቡድኑ ከፍተኛ አዛዦች ሰላሳ የሚሆኑ የውጊያና የመስክ አዛዦችና ወደ ሦስት መቶ የሚሆኑ በጥበቃ ላይ ተሰማርቶ የነበሩ ታጣቂዎች እንደተገደሉ ነው መግለጫው ያመለከተው። አልባግዳዲ ተገድሎ እንደሆነ በተለያዩ መስመሮች አማካይነት እያጣራንን ሲል መግለጫው አክሏል። በሩሲያ መከላከያ ሚኒስቴር መግለጫ መሠረት የቡድኑ መሪዎችና አዛዦች የተሰበሰቡበት ደቡባዊ ኮሪዶር ተብሎ በሚጠራው መተላለፊያ በኩል መውጣት በሚችሉበት ሁኔታ ላይ ዕቅድ ለመንደፍ እንደነበር አመልክቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍሎሪዳ ላይ እያደረጉ ባሉት ቆይታ በቅርቡ ንግግር አድርገው ጨርሰዋል። ያለፉት ፕሬዚደንት ባራክ ኦባማ ከሀገሪቱ ጋር ፈርመውት የነበረውን ግንኙነት የመመለስ ወይም የማለሳለስ ስምምነት መሰረዛቸውን፣ ነገር ግን በኩባ የዩናይትድ ስቴትስ ኤምባሲ ስራ እየሰራ እንደሚቀጥል ተናግረዋል። ዘርዘር ያሉ መግለጫዎችን ዘጌት ብለን እናቀርባለን። ዘርዘር ያለ ዜና የዜናው ሰዓት አበቃ። ና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በሊቢያ ሕገወጥ የሰው አዘዋዋሪዎች ቤዛ ገንዘብ እንዲከፍሉ ታግተው የሚገኙ ወደ ሁለት መቶ የሚጠጉ ኢትዮጵያውያንና ሶማሊያውያን ፍልሰተኞችና ስደተኞችን ለማስለቀቅ የዓለም አቀፉ የፍልሰት ድርጅት አይኦኤም እየጣረ መሆኑን አስታወቀ። ሊሰሽላይን ከጄኔቫ ያጠናቀረችው ዘገባ አለህ ሄኖክ ሰማክ ዜሪ ያቀርበዋል። ስደተኞችን በማፈን ሕግ በማይከበርባቸው የማቆያ ጣቢያዎች የሚያሳዩ የቪዲዮ ምስሎች በማኅበራዊ ድረገጽ ወይም በፌስቡክ ባሳለፍነው ሳምንት በሰፊው ሲታዩ ነበር። የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም እንዳስረዳው የጠፉት ወይም የታገቱት ወንድና ሴት ስደተኛ ቤተሰቦች እንደነዚህ የመሰሉ የስቃይ ምስሎችን እንዲመለከቱና ለደላሎቹ ገንዘብ እንዲከፍሉ ተጠይቀዋል። የአይኦኤም ቃል አቀባይ ጆል ሚልመን ለቪኦኤ እንደተናገሩት የምስሉ መገኛ ምንጭ አልታወቀም። ከየት አካባቢ ሊሆን እንደሚችል እርግጠኛ ባይሆኑም የተቀመጠ መላምታ አለ። ቃል አቀባዩ እንዳሉት በአስር እጥፍ የሚቆጠሩ በምስሉ ላይ ያሉት በአንድ መጋዘን የታሰሩት ሰዎች በምስል ቅንብር የተሠራ ይመስላል። There are cases of uh, uh, people being tortured with cement blocks, I think, put on their chest or put on their back. <coughs> so which, uh, <laughs> እግሮቻቸውና እጆቻቸው በድብደባ ሳቢያ ተሰባብረዋል። ሰውነታቸው በግርፊያ በገመድ ታስሮ ከመቆየት ብዛት ቆሳስሏል። ቁጥራቸው ለማወቅ ከማይቻል በላይ የሆኑ ወንዶች በምግብ እጦትና ድብደባ እየተንገላቱ ናቸው። ለረዥም ጊዜ ምግብ ባለማግኘታቸው መሆኑን በቦታው የነበሩት ይመሰክራሉ። ሚልማን እንዳሉት በሕገ ወጥ አዘዋሪዎቹ ከታገቱት ስደተኞች ቤተሰቦች በነጠላ ለእያንዳንዳቸው ስምንት ሺህ ዶላርስ ምናልባትም ከዛ የበለጠ ቤዛ አስከፍለው ነው የሚለቋቸው። የስደተኞቹ ቤተሰቦችም ጥሪታቸውን አሟጠው ለታሰሩት ወገኖች ይልካሉ። ምልማን እንዳሉት በባሪያ ንግድ ላይ ያለው ዝውውር በሊቢያ ተስፋፍቷል። ይህ እንግዲህ ለዘመናት የነበረ ነው። አዲሱ ነገር ምንድን ነው? የዲጂታል ቴክኖሎጂ ተጠቃሚ በመሆናቸው በጣም ያላደገ መንደር ከሚባል ሩቅ ስፍራ እንኳ በጣም በፍጥነት በቀላሉ ደላሎቹ ለመገናኘትና መረጃ ለመለዋወጥ መቻላቸው ነው። ወንጀለኞች በዚህ በመረጃ የተሳሰረና በፍጥነት የሚሸጋገርበትን ቴክኖሎጂ ተጠቅመው ትርፍ እንዲያግበሰብሱ እድል ይከፍትላቸዋል። ወላጅ እናትና አባትን በትዊተር ወይም በኢሜልና በደቂቃዎች ውስጥ በስልክ ሊታይ የሚችል ቪዲዮ በመላክ ማስፈራራትና ዘመድንም ማሸበር ይቻላል። እንዲህ አይነት ግንኙነት ከዚህ ቀደም አልነበረም። ወደፊት ግን አሁንም ካለበት እየከፋ ሊሄድ እንደሚችል ይጠቁማል። የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም በአዘዋዋሪዎች ታግተው የሚገኙት ፍልሰተኞች ያሉበትን ስፍራ ለማወቅ ከአጋሮች ጋር ተባብረው እየሰሩ ነው። የአይኦኤም ሠራተኞች ከሊቢያ ባለሥልጣናት ጋር በመተባበር ፍልሰተኞቹና ስደተኞቹ ተይዘው ከሚገኙበት ስፍራ ፈልጎ የማዳን ሥራ ለመሥራት እየጣሩ ነው። በፖለቲካ አለመረጋጋት የምትታመሰው ሊቢያ ወደ አውሮፓ የሚፈልሱ ሰዎች አብይ መሸጋገሪያ ሆናለች። ጠንካራ ማዕከላዊ መንግሥት ባለመኖሩ ሕገወጥ የሰው አዘዋዋሪዎችና ዘመናዊ የባሪያ ንግድ የሚያከናውኑ ወንጀለኞች ተመችቷቸዋል። ዜናዎቹ ወደሚተነትኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሽብር ወንጀል ተከሰው ሲከራከሩ ከቆዩ አስራ ሶስት ተከሳሾች መካከል ስድስቱን በነጻ ሲያሰናብት በሰባቱ ላይ ጥፋተኞች ሲል በይኗል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲወጡም ትዕዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ቀጠሮ ቆርጧል። በሌላ መዝገብ ደግሞ በነ ጉርሜሳ አያነው ጉዳይ ብይኑን እንደማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩ ልኳል። እነ መቶ አለቃ ጌታቸው መኮንን በሚል ስያሜ በሚታወቀው በዚህ መዝገብ የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አቃቢ ህግርና 16 በሽብር ወንጀል የተጠረጠሩ ሰዎችን ከ2007 ዓ ም ጀምሮ ሲያከራክር ቆይቷል። በአጠቃላይ አቃቢ ሕግ በነመቶ አለቃ ጌታቸው ላይ የሀገሪቱን መሰረታዊ ፖለቲካዊ፣ ህገ መንግሥታዊ፣ ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋትና ለማፈራረስ በኃይል ከሚንቀሳቀሰውና በህዝብ ተወካዮች ምክር ቤት በሽብርተኝነት በተሰየመው ራሱን ግንቦት ሰባት እያለ በሚጠራውና ከዚሁ የሽብርተኛ ድርጅት ጋር ከተቀላቀለው ራሱን አርበኞች ግንባር እያለ ከሚጠራው የሽብር ድርጅት ውስጥ አባል በመሆን በማናቸውም መልኩ በመሳተፍ የሚል ክስ ነው ያቀረበው። በክሱ ዝርዝር ላይ የእያንዳንዱ ተከሳሽ ተሳትፎ ነው ያለውንም ጠቅሰዋል። ፍርድ ቤቱ ዛሬ በሰጠው የፍርድ አትታ እንዳስታወሰውም አቃቤ ሕግ ባቀረበው ክስ መሰረት ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎች አቅርበዋል። እንዲከላከሉ የተበየነባቸው ተከሳሾችን በተመሳሳይ መልኩ የቀረበባቸውን ክስ ለመከላከል ምስክሮችንና ሌሎች ማስረጃዎችንም አቅርበው ተከራክረዋል ሲል ፍርድ ቤቱ አትቷል። የሁለቱንም ወገን ክርክርና የቀረቡ ማስረጃዎችን መዝኖ አንደኛ ተከሳሽ መቶ አለቃ ጌታቸውን ጨምሮ አወቀ ሞኝ ሆዴ፣ ተስፋዬ ታሪኩ፣ ተፈራ ፋንታሁን፣ እንግዳው ዋኘው፣ አግዘው ሰጠኝ የተባሉት ተከሳሾች የቀረበባቸውን ክስ የተከላከሉ በመሆናቸው በነፃ እንዲሰናበቱ ፈርዷል። በተቀሩ ሰባት ተከሳሾች ላይ ደግሞ አቃቢ ህግ የመሠረተባቸውን ክስ በበቂ ሁኔታ አልተከላከሉም። ስለዚህ ጥፋተኛ ናቸው ሲል ፈርዷል። ከተከሳሽ ጠበቆች አንዱን አቶ ወንድሙ ኢብሳ ስለተሰጠው ፍርድ ቤት አስተያየታቸውን ጠይቄያቸው ነበረ። አጠቃላይ በፍርዱ ላይ ያተታተተው ሀተታ በጣም ለእኔ እርካታ ነው የሰጠኝ። ምክንያቱም የተተነተኑን ነገሮች በሙሉ ክሱ ተነባዋል። የክሱ ደጋፊ የአቃቢ ህግ ምስክሮች ተተንትኖ ቀርበዋል። የመከላከያ ምሳ ምስክሮች ቀርበዋል። ግራቀኙን አጥኖ ዳኞቹ በስፋት ነው የተነተኑት አንደኛ አጠቃላይ የጋራ ወንጀላቸውን ተነተኑ። ሁለተኛ ለ16 በ16 ላይ የቀረቡትን ተንትኖ ተገቢውን የሆነ የወንጀል የወንጀሉንም ስነስርዓት የወንጀሉንም ህገ መንግስቱንም በማጣቀስ እነዚህ ሰዎች ምንም እንኳን የዘገየ ቢሆንም ነፃ ነው ማለቱ ለእኔ እንደ ህግ ባለሙያ እርካታ ነው የተሰማኝ። ዛሬ በተሰጠው ፍርድ ፍርድ ቤቱ ከተቸባቸው ጉዳዮች አንዱ ተከሳሾች ለፖሊስ የተከሳሽነት ቃላቸውን ሲሰጡ መገደዳቸውን ብቻ ሳይሆን ኢሰብአዊ የማሰቃየት ተግባር የተፈጸመባቸው መሆኑን ነው። በተለይ አንደኛ ተከሳሽ ለፖሊስ በሰጡት ቃል ፊርማቸውን ያኖሩት ከባድ ስቃይ ከደረሰባቸው በኋላ እንደነበረ ፍርድ ቤቱም ይህን ማስረጃ ውድቅ እንዳደረገው ገልጾ ነበረ። ይህን በተመለከተ አቶ ወንድሙ አስተያየታቸውን ለቪኦኤ ሰጥተዋል። በተለይ ይሄ ህገ መንግሥትም በሚጻረር መልክ ተደብድቦ መደብደብ ብቻ አይደለም በብልታቸው ላይ በጣም ተገቢ ያልሆነ የጫና ተደርጎ ራሳቸውን እስከሚሰቱ ድረስ በጣም በደርግ ጊዜ የነበረውን አይነት እና ከዚያም በባሰ ሁኔታ የተደረጉ ነገሮችን በፍርድ ችሎት ላይ አትቶ ለምሳሌ መቶ አለቃ ነው እንደ ምሳሌ የምናነሰው፣ መቶ አለቃ ላይ ያልደረሰ ነገር የለም። መውለድ እንደማይችሉ አሁን በምስክር በሐኪሞችም የተረጋገጠ እንደሆነ ችሎቱ ራሱ የገለጠ የሁሉ ፊዳ የደረሰበትን ጠቅሶ ኮንኖ ይሄ ህገ መንግስት አንቀጽ ሃያንና አስራ ዘጠኝን የሚጻረር በመሆኑ አንድ ሰው ተገዶ በራሱ ላይ መመስከር አይችልም የሚለ የሚጻረር በመሆኑ ይሄንን አትቶ የሌሎችንም እንደዚሁ በየምክንያቶቹ ተንትኖ ያቀረበው ነገር በእውነትም እስካሁን ድረስ ከተደረጉት ፍርድ ትንተናዎች ወይም ዝርዝር አገላለጻዎች ለእኔም የተሻልና ተስፋ ሰጪ ነው። ፍርድ ቤቱ ፍርዱን ካሰማ በኋላ በነጻ ያሰናበታቸው ተከሳሾች ዛሬውኑ ከእስር እንዲፈቱ ትእዛዝ ሰጥቷል። የቅጣት ውሳኔውን ለማሰማትም ለሰኔ 16 ቀን ቀጠሮ ቆርጦ ከዚያ በፊት ግን ሁለቱም ወገኖች ማለትም የጥፋተኝነት ፍርድ የተላለፈባቸው ተከሳሾችና አቃቤ ህግ የቅጣት ሐሳባቸውን ቀደም ብለው እንዲያቀርቡ ትእዛዝ ሰጥቷል። ይኸው ችሎት አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ መሪዎችን ማለትም አቶ ጉርሜስ ሳያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሃያ ሁለት ተከሳሾችና በአቃቢ ህግ መካከል ባለው ክርክር ላይ ብይኑን ለማሰማት ዛሬም እንዳልቻለ አስታውቋል። ብይኑ እየተሰራ መሆኑንና የሶስት ተከሳሾች ብይን ግን አሁንም ከፍጻሜ እንዳልደረሰለት አስታውቆ ለሰኔ 16 ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባውም በሀገር ውስጥና በውጭ ታዛቢዎች ፊት በድርድር አጀንዳዎች ይቅርታ በድርድር የአጀንዳ ነጥቦች ላይ መነጋገር የጀመሩት ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ለህዝብ ጥያቄ ምላሽ ሊሰጥና የሀገሪቱን ችግሮች ሊያስተካክል የሚችል አንዳች ለውጥ አያመጡም ሲሉ ኦፌኮና ሰማያዊ ፓርቲ ተናግረዋል። ጽዮን ግርማ ዝርዝር ይዛለች። በገዢው ፓርቲ ኢህአዴግና በ16 ተቃዋሚ ፓርቲዎች መካከል ለወራት የዘለቀው የቅድመ ድርድር ውይይት ባሳለፍነው እረቡ ሰኔ 7 ቀን 2009 ዓ ም የሀገር ውስጥና የውጭ ሀገር ታዛቢዎች በተገኙበት አጀንዳዎቻቸው ተጨምቆ ቀርበው በቅድመ ድርድሩ ላይ ተወያይተዋል። ከዚህ ቅድመ ድርድር አስቀድመው ራሳቸውን ያገለሉት የኦሮሞ ፌዴራላዊ ኮንግረስ ኦፌኮና ሰማያዊ ፓርቲ የተጀመረው ድርድር የሚያመጣው ለውጥ እንደማይኖር ይናገራሉ። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ በዚህ ድርድር ላይ ምንም ተስፋ የላቸውም። ይህ አሁን የተጀመረው ድርድር ቀደም ብለንም ወደዚህ እንደሚሄድ ስለተገነዘብ ውጤት አለመኖሩን ነው ያወቅነው በዚህ ምክንያት የጠየቅናቸው ጥያቄዎች ተቀባይነትም ስለሌላቸው የድርድሩ አካሄድም ተገቢ ያልሆነና በድርድር ሊያበቁ የሚችሉ ኮንዲሽኖች ሁሉ ያልተመቻቹ በመሆናቸው ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርም ዳር ይደርሳል የሚል ግምት የለንም። ሰማያዊ ፓርቲ በቅድመ ድርድር ሂደት በንቃት ተሳታፊ እንደነበር የሚናገሩት የፓርቲው ሊቀመንበር አቶ ይሸዋስ አሰፋ አሁን እየተካሄደ ያለው ድርድር ሳይሆን ምክክር ወይም ውይይት ነው ይላሉ። አሁን በእኛ እምነት ያሰብነውን ሕዝብ በሁለት ሺ ስምንት አመተ ምህረት ወጥቶ የጠየቀውን ጥያቄ ሊያስመልስ የሚችል ድርድር ሊካሄድ አይችልም ብለን አምነናል ምክንያቱም አንድ ድርድር ቢያንስ አደራዳሪ ሊኖረው ያስፈልጋል። አደራዳሪ ከሌለ በመሀል የሚዳኝ ከሌለ በፍጹም ድርድር ሊሆን አይችልም በሚል የዛ አካል አይደለንም። ነገር ግን አሁን ተወያየን እንደዚህ ያልን እያሉ እንሰማለን። ያ እንግዲህ ውጤታ ያመጣል አመጣም፣ በመሰረቱ ሊሰጥም ይችላል ኢህአዴግ ምን ባይኖሩም እነዚያ አስራ ስድስት ነው የሚባሉት ባይኖሩም ከፈለገ ማስተካከል ከፈለገ የህዝቡን ጥያቄ መመለስ ከፈለገ እንደዚሁም ሊሰጥ ይችላል እና እንግዲህ ይቅናቸው ነው የምንለው። አስራ ስድስት ናቸው። አቶ የሸዋሳ አያይዘው ድርድሩ እውነተኛ ባለመሆኑ ገዢው ፓርቲ ራሱን ለድርድር እንዲያዘጋጅ ሰማያዊም ሆነ መድረክ እየጠየቁ ነው ብለዋል። እንግዲህ አስራ ስድስቱን ራሱ በራሱ በምርጫ ቦርድ መስፈርት እንኳን አምስት ፓርቲ ነው ህጋዊ የሚል ሪፖርት ለተወካዮች ምክር ቤት አቅርቧል። እና እኛም ጥያቄ አቅርበናል። እነማን ናቸው ህጋዊዎቹ በሀገር ጉዳዩ ላይ መነጋገር መወያየት፣ መወሰን ያለባቸው እነዛ ህጋዊ የሆኑት ብቻ ናቸው የሚል ጥያቄ አቅርበናል። ነገር ግን ይሄ አሁን የሚሆነው ነገር የድርድር ፎርማሊቲን የሚያሟላ አይደለም። ስለዚህ የዛ ምንድን ነው መናጆ መሆን አንፈልግም። እኛ ግልጽ የሆኑ ጥያቄዎችን አቅርበናል። እነዛ እስካልተመለሱ ድረስ እንደዛ መሆን አንፈልግም እና በእኛ እምነት አሁን ድርድር የለም። እንዲሁም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን ያለነው አሁንም ምክንያቱም የሀገሪቱ ችግር ሊፈታ የሚችለው በድርድር እና በእውነተኛ ውይይት ላይ ነው ብለን ስለምናምን እንደዚህ አይነት የቀልድ ሳይሆን የእውነት ድርድር እንዲጀመር ሰማያዊም መድረክም ሰምቻለሁ እየጠየቀ ነው ያለ። አቶ ሙላቱም በተደራዳሪዎቹ አስራ ስድስት ፓርቲዎች ላይ አስተያየት አላቸው። ይሄ እኮ ይሄ አስራ ስድስቱ ተገናኝቶ ይወያያሉ የተባለው የዱሮ ፈሮቦዎች አባላት ናቸው። አብሮም ሲወያዩ ሲነጋገሩ የጊዜውን ሁኔታ ሁሉ አብሮ ሲመካከሉ የነበሩ ናቸው እንጂ አዲስ የመጣና የሀገራዊ ጥያቄ ይዞ የመጣ ከዛ ውስጥ የተለየ የለም። የዛን ጊዜ የቀረቡትን ጥያቄዎች ፎረም የሆኑት አሁን እንግዲህ ለምን ታዛቢም እንዳስፈለጋቸው አንዱ ችግር ነው። ለፎርማሊቲ፣ ለይምሰል ካልሆነ በስተቀር ታዛቢም አያስፈልጋቸውም። እኛ በመጀመሪያ ደረጃ ኢህአዴግ ሰላማዊውን ሀሳብ በመቀበል ማለትም ሕዝባዊነቱን ለማረጋገጥ ለሕዝብ ጥቅም የቆመ መሆኑን ለማሳየት ለወደፊት ለሕዝብ ታማኝ አገልጋይነቱን ለማስመስከር ሲባል ነገሮችን በስምምነት በመግባባት በፈቃደኝነት ለህዝብ ጥቅም ብሎ ይህንን መፈጸም የበታችነት ሳይሆን፣ ፍርሃት ሳይሆን፣ ሞኝነት ሳይሆን፣ ያለማወቅ ሳይሆን፣ ኋላ ቀርነት ሳይሆን፣ የሽንፈት ምልክት ሳይሆን ከተቃዋሚዎች ጋር ተደራድሮ ድርድር አድርጎ ለሀገሪቷ ለሁሉም ሰላም ያመጣል የሚል ግምት ነበረ። ይሄ ከአሁን በፊትም በብዙ ድርድሮችን ተካሂዷል። በዛም ሸፍጥ የሆነ ንግግር ለሀገር በእውነት ቀርቦ በእውነት ላይ የተመሰረተ ስምምነት የሚደረግና መጨረሻ ላይ ለዚች ሀገር ሰላም የመጨረሻ ሰላም ለመፍጠር የሚሄድ መስሎን ነበር። ግን ሁኔታው እንደዚህ አልሆነም። አሁንም ለማድረግ ለወደፊቱም የሚመጣውንም አደጋ አስቀድሞ ለማወቅ ህዝብን፣ የሀብትን፣ የአገር ልማትን ማስቀጠል የራስን ጥቅም ወደ ጎን በመተው ለህዝብ አለኝታነትን ለመግለጽ የሚወሰድ ጀግና ቆራጥነት እርምጃ ያንሳል ነው የምንለው። አሁን ህዝብ የጠየቃቸውን ጥያቄዎች ወደ ጎን ትቶኮ ነው አሁን ዥውዥ የሚባለው እና ይሄ ደግሞ ምንም ለሀገሪቷ ፋይዳ ያመጣል የሚል ግምት ስለሌለን ነው አሁን ያለው እና ፎረሙ ውጤት ያመጣል የሚባለውን እንግዲህ በሂደት የምናየው ይሆናል። አቶ ይሸዋስ የሀገሪቱ ችግር ሊፈታ የሚችለው ራስን እንደ አሸናፊ ሆነው በመቁጠር ሳይሆን ቁጭ ብሎ በጋራ ችግሮቻችንን ነቅሶ በመነጋገር ነው ይላሉ። አሁንም ሰማያዊ ፓርቲ የእውነት ድርድር እንዲደረግ ይጠይቃል። ህዝብን የህዝብን ጥያቄ ሳይመልሱ እያድበሰበሱ ረጅም ጊዜ ረጅም ሂደት መጓዝ አይቻልም። አቶ ሙላቱ ውይይቱን ሲያጠናቅቁ ለሀገር ሰላም ሁላችንም በጋራ መቆም አለብን ብለው ይጀምራሉ። ቻ ሀገር የሁላችንም ናት። ማንም የዚህ ሀገር ትውልድ ሰላም ይፈልጋል። ሁላችንም በዚች ሀገር የተበታተደች እና አንድነት ዋ የጥፋ ሀገር ሳይሆን ሁሉም ተስማምቶ በስምምነት ለሀገር እድገት እንዲያስብ እንፈልጋለን። ለዚህም ደግሞ ለድርድር ሊያበቁ የሚችሉ ሁኔታዎች አሉ። ካለ አጋባብ የታሰሩ ወንጀለኞች ናቸው፣ ሽብርተኞች ናቸው ተብሎ የታሰሩ ሰዎች ሳይፈቱ መሪዎች ሳይፈቱ የፓርቲ መሪዎችን አስሮ ድርድር ማካሄድ ምንድን ነው ፋይዳው? ምንድን ነው? ህዝብ የጠየቃቸውን እነዚህን ጥያቄዎች ናቸው። አስቸኳይ ጊዜ አዋጅ አውጅሽ መነጋገር በማይቻልበት መሰብሰብ በማይቻልበት ጊዜ እንደገና ድርድር ማካሄድ አስቸጋሪ ነው። ብዙ ነገሮች አሉ። መጀመሪያ ቅድመ ሁኔታዎች ሊፈጸሙ የሚገባና ለድርድር ሊወስዱ የሚችሉ ሁሉም ለዚች ሀገር በተስፋ በምኞት ሁሉም መጥቶ ድርድሩን አካሂዶ ሰላም ፈጥሮ የዚህችን ሀገር እድገት ለወደፊት እንድትራመን ለማድረግ የግዴታ ሁኔታዎች መመቻቸት ነበረባቸው። ይሄ ባልተደረገ ሁኔታ የሚካሄደው ድርድር ለይስሙላ ጊዜ ለማጥፋት ወይም ደግሞ ድርድር አለ ስለዚህ ሰላም አለ ብሎ ለማለት ካልሆነ በስተቀር ፋይዳ አይኖረውም። መድረክ በበኩሉ ለወደፊት ምን መደረግ አለበት? ከዚህ ከመንግስት ጋር ቁጭ ብዬ እደራደራለሁ እና ለድርድር የሚሆን ነገር መልስ ስጠኝ ብሎ መድረክ ወረዲ ጥያቄ አቅርበዋል። ለጥያቄውም መልስ አላገኝም እና ስለዚህ መልሱን እየተጠባበቅን ነን ያለ ነው። ገዢው ፓርቲና አስራ ስድስቱ ፖለቲካ ፓርቲዎች የጀመሩት የድርድር ቅድመ ውይይት እንዲቀጥል ለፊታችን ሰኞ ቀጠሮ ተይዞለታል። ከመጨረሻው የመጽሔት ትንታኔ ርዕስ ላይ ደርሰናል አድማጮች የቀድሞው የመላ ኢትዮጵያ አንድነት ፓርቲ ሊቀመንበር የፕሮፌሰር አስራት ወልደየስ አጽም ካረፈበት ከባለወልድ ቤተ ክርስቲያን ማን እንደወሰደው ሳይታወቅ የደረሰበት ጠፍቷል ለመባሉ ብዙዎችን እንዳሳዘንና ውዥንብር እንደፈጠረ ተሰምቷል አሁን ከመሸ በደረሰን ዜና ደግሞ አጽማቸው በቅርቡ ቀድሞ ካረፈበት ስፍራ በሥነ ሥርዓት ተነስቶ ወደ ቅድስ ስላሴ ካቴድራል ይዛወራል ተብሏል ውዥንብሩን እንዲያጠሩልን ወደ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ደውዬ ነበር። አቶ የሸዋስ የፕሮፌሰር አስራትን አጽም ወደ አዲሱ ማረፊያው ለማዛወር የተቋቋመውን ኮሚቴ ይመራሉ። እስቲ በአጭሩ ስለ ሁኔታው ያስረዱን አቶ የሸዋስ። አመሰግናለሁ የፕሮፌሰር አስራት ወልደየስ አስራ ስምንተኛ ዓመት መታሰቢያ ካከበርን በኋላ ከግንቦት ስድስት ሁለት ዘጠኝ በኋላ ማለት ነው። ባለወልድ ቤተክርስቲያን ደስታቸውን ጨምሮ ሌሎችንም መቃብሮች መነሳት እንዳለባቸው፣ ቤተክርስቲያኑ መታደስ እና መስፋት እንዳለበት ልል በኋላ ኮሚቴ አቋቁመን ከሰማያዊ ፓርቲ እኔና ጌታ ነህ ባልቻ መያያድ፣ አቶ ሁንጌታ አበበ ና አቶ አዳነ ጥላሁን ከማእህድ አቶ ሸዋን ግዛው ና አቶ አክሊለ እንደዚሁ ዶክተር ያዕቆብ ና ኢንጂነር ግዛቸው ከቤተሰብ ደግሞ አንድ ሰው ያለበት ዘጠኝ አባላት ያሉት ኮሚቴ አቋቁመን ስራዎችን እየሰራ የነበረው እስካሁን ድረስ በዛ መሰረት እንግዲህ የአርበኞች አጀባ፣ የፖሊስ ማርሽ፣ የቀብር አስፈጻሚ፣ የቤተክርስቲያን፣ የታዋቂ ግለሰቦች ሁሉ ተገኝተው አፅማቸውን በክብር ከባለ ወልድ ቤተክርስቲያን ተነስቶ ወደ ቅዱስ ስላሴ እንደሄድ ለቅዱስ ስላሴ ቤተክርስቲያንም ለመንበረ ፓትርያርክ ጠይቀን ቦታ ሁሉ ተፈቅዶ በመሰረቱ ልጆቻቸውም ቤተሰቡም በዚህ ላይ በጣም ከፍተኛ እገዛ አድርጎ ቤተክርስቲያኑ በጣም ተባሮን ጥሩ ቦታ ተሰጥቶን ቤተክርስቲያን ላይ በስላሴ ቤተክርስቲያን ላይ እየተሰራ ነው ያለው እና መነሳቱን በተመለከተ አሁን ማክሰኞ ዕለት በስድስት ሰኔ ስድስት የመያድ የማዕድ እና የሰማያዊ አመራሮች ባሉበት ተዋቂ ግለሰቦች ባሉበት የላይኛው ብቻ ተነስቶ በክብር የተቀመጠ ሲሆን አፅሙ ግን እሱን ለማውጣት ሁለት ሶስት ቀን ከዛም በላይ ስራ ስለሚጠይቅ ከሰራው ሰው ጋር ተነጋግረን እንዲያውም ይሄ የሚሰራው ሰው መጀመሪያ ከአስራ ስምንት ዓመት በፊት ቦታውን ቀብሩን ራሱ የሰራው ሰው ነው እና በጥንቃቄ እየተሰራ ነው ያለው በአስራ ስምንት አሁን ሰኔ አስራ ስምንት ሁለት ሺህ ዘጠኝ ዓመተ ምህረት ከቀኑ በስምንት ሰዓት ከባለወልድ ቤተክርስቲያን አጥማቸው ተነስቶ ወደ ቅድስት ስላሴ እንደሚዛወር ኮሚቴው ተነጋግሮ በዚህ ደረጃ እየሰራ ነው ያለው። አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁኝ ለዘገባው አንተንም ሰሎሞን የምትከታተሉት ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዝግጅቶቻችንን ዌብሳይታችን ላይ አምሐሪክ ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት አምሐሪክ አት አምሐሪክ ይቅርታ አት ቪኦኤ አምሐሪክ ላይ ታገኟቸዋላችሁ። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለአስተያየቶቻችሁ የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። ኦዲዮ ናው ላይም አለን። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። አዲስ አበባ ላይ ብርሃን ኃይሉ ሙዚቃን እንጋብዝ እያለችን ነው። ኬኔዲ መንገሻ በመላ ነው በመላ ፕሮዲውሰራችን ብርሃን ኃይሉ እናመሰግናለን፣ ለሙዚቃ ግብዣው። የስቱዲዮ ቴክኒሽያኑ ቻንግ ነው የምናስተናግዳችሁ ሰሎሞን አባትና ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍሳህ የናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ በበርበራ ወደብ ድርሻ የማግኘት እቅድ እንዳላት ብሉምበርግ የዜና አገልግሎት ዘገበ። ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራትን የንግድ ግንኙነት ብታዳክም በቻይና እንደምትበለጥ ፎርብስ መጽሔት አስገነዘበ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ እንደሚለው ኢትዮጵያ ዲፒ ወርልድ ሊትድ ከተባለው በሰሜን ሶማሊያ ያለውን ወደብ ከሚያስተዳድረው ኩባንያ ጋር በጣምራ በመስራት አክሲዮን ውስጥ ለመግባት እየተነጋገረች መሆኗን አንድ የሶማሊያ ባለሥልጣን ገልጸዋል። እቅዱ በተግባር ላይ ከዋለ በከፍተኛ ፍጥነት በማደግ ላይ ያለው በየብስ የተከበበችው ሀገር ኢኮኖሚ ለመጀመሪያ ጊዜ በውጭ ሀገር ወደብ ድርሻ የማግኘት እድል ይኖራታል ይላል ዘገባው። የሶማሌላንድ የውጭ ጉዳይ ሚኒስትር ሳዕድ አሊ ሼረ በተናገሩት መሠረት ነፃ ሀገር የመሆን ህልም ያላት ከፊል ራስ ገዝ የሆነችው ሶማሊላንድ ኢትዮጵያ በበርበራ ወደብ የ19 ከመቶ ድርሻ እንዲኖራት በመርህ ደረጃ ተስማምተዋል። የሶማሊላንድ መንግስትና ዋናው መሰረቱ ዱባይ የሆነው በሶማሊላንድ የተመዘገበው ዲፒ ወርልድ በርበራ አብዛኛው ድርሻ እንደሚኖራቸው ዲፒ ወርልድ ለ30 ዓመታት ያህል ወደቡን ለማስተዳደርና ተቋሙን ለማዳበር ስምምነት እንዳደረጉ የውጭ ጉዳይ ሚኒስትሩ መናገራቸውን ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣ ዘገባ ጠቅሷል። ኢትዮጵያ የ19 ከመቶ ድርሻ የምታገኝ ከሆነ የሶማሊላንድ መንግስት 30 ከመቶ፣ ዲፒ ወልድ ደግሞ 51 ከመቶ ይጨበጣል ማለት እንደሆነ ዘገባው ጠቅሷል። በርበራ ወደብ ወደ ቀይ ባህርና ወደ ስዊዝ ካናል በሚያመራ ባህረ ሰላጤ ላይ የሚገኝ በመሆኑ ወደ ባህር ኃይል ተቋምነት ሊያመራ እንደሚችል ዘገባው ሳያወሳ አላለፈም። በአሁኑ ወቅት የወደቡን 65 ከመቶ ባለቤትነት የያዘው ዲፒ ወልድ ሲሆን የተቀረው የሶማሊላንድ መንግስት ድርሻ ነው። እስካሁን ባለው ጊዜ ከኢትዮጵያ ጋር የተደረገ ሕጋዊ አሳሪነት ያለው ስምምነት እንደሌለ ሰዓድ አሊ ሽረ መናገራቸውን ዘገባው አውስቷል። የበርበራ ወደብ በየብስ ለተከበቡ ሀገሮች በተለይም ለኢትዮጵያ የኮንቴይነር ትራፊክ ማዕከል የሚሆን ተርሚናል ወይም ክፍል እንደሚኖረው የሶማሊላንድ የውጭ ጉዳይ ሚኒስትር ሽሬ ገልጸዋል። በአሁኑ ወቅት ከዘጠና ከመቶ በላይ የኢትዮጵያ ንግድ የሚተላለፈው በጅቡቲ በኩል መሆኑን የጅቡቲ ወደብ ባለሥልጣን እንደገለጸ የብሉምበርግ ድረገጽ ጠቅሷል። እቃዎችን ከጅቡቲ ወደ ኢትዮጵያ በጭነት መኪናዎች ለማስገባት ሦስት ቀናት ይወስድ እንደነበር አሁን ግን በ4.2 ቢሊዮን ዶላር ወጪ በቻይና በተሠራው ባቡር ሀዲድ በ12 ሰዓታት ውስጥ እንደሚደርስ የብሉምበርግ ዘገባ ጠቁሟል። የኢትዮጵያ የኢንዱስትሪ ፖሊሲ ስትራቴጂ እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው በአመት 7.5 ቢሊዮን ሜትሪክ ቶን ጭነት ማስገባት ነው። ሀገሪቱ ካገኘቻቸው ዋና ዋና ስኬቶች አንዱ የባህር ማጓጓዣ አገልግሎት ብቃቷን ያጎላበቱ የጭነት መርከቦችን መግዛቷ ነው ሲል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ጠቁሟል። የፎርብስ መጽሄት ድረገጽ ላይ የወጣ ጽሑፍ ደግሞ ዩናይትድ ስቴትስ አፍሪቃን ችላ በማለት የሥራ ዕድሉን ለቻይና እያስረከበች ነው በሚል ርዕስ ባወጣው ጽሁፍ ቻይና አፍሪቃ ላይ ጠንካራ የንግድ ዓላማ እንዳላት የታወቀ ቢሆንም አዲስ የወጡ አሃዞች የቻይናን ስኬት ጥልቀት ያሳያሉ በዩናይትድ ስቴትስ ላይ ግን ጉዳት ያደርሳል ይላል። ኤርነስትና ያንግ በቅርቡ ያወጡት ዘገባ ቻይና ባለፈው ዓመት በቀጥታ አፍሪቃ ላይ የምታፈሳቸው የመዋለ ንዋይ እቅዶች ከእጥፍ በላይ እንደጨመሩ፣ የእነዚህ ውጥኖች ዋጋም የዩናይትድ ስቴትስ መዋለ ንዋዮችን በአስር እጥፍ እንደበለጠ ድረገጹ አውስቷል። የቻይና የንግድ ሚኒስቴር የቻይናና የአፍሪቃ ንግድ ካለፈው ጥር ወር አንስቶ በ16.8 ከመቶ መጨመሩን እንዳስታወቀ የፎርብስ ዘገባ ገልጿል። በዛም ላይ ባለፈው ወር የአፍሪቃ መሪዎች አንድ መቀነት አንድ መንገድ በሚል ስያሜ ሰፊ የመሠረተ ልማትና የንግድ ዕድል በሚሰጥ ጉባኤ ላይ እንዲገኙ ቤዢንግ አስተባብራለች። ይህ ሁሉ ሲጤን ታዲያ ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራትን የንግድ ግንኙነት ከፍ እንድታደርግ ይመክራል። መጥፎነቱ ግን አፍሪቃን አስመልክቶ ዩናይትድ ስቴትስ ክብደት ያለው የንግድ ስትራቴጂ መቀየስ ላይ አዝግማለች። የአፍሪካ ኩባንያዎች በአካባቢው ንግድ ለማካሄድ የሚገጥመውን አደጋ አጋን ነው ያቀርባሉ ይላል ፎርብስ መጽሔት ድረገጽ። በአፍሪቃ ዙሪያ ያሉ የመሰረተ ልማት እቅዶች በአመት ወደ አምሳ ቢሊዮን ዶላር ገቢ ያስገኛሉ። ይህም በቀጥታም ሆነ ቀጥተኛ ባልሆነ መንገድ ለቻይና ዜጎች ብዙ የሥራ ቦታ ይከፍታል ሲል የፎርብስ ዘገባ ጠቅሷል። የኦባማ አስተዳደር ዩናይትድ ስቴትስ ባላት የቆየ የአፍሪቃ ፖሊሲ ላይ ተንተርሶ ፓወር አፍሪካ የሚለውን አፍሪካ ውስጥ ያለው የኤሌክትሪክ መብራት ይዘት እንዲጎላበት ለማድረግ የተቀየሰ ጥረትን ያቀፈ የንግድ ግንኙነት ስር እንዲሰዳ አድርጓል። አሜሪካ በአፍሪቃ የምትመድበው መዋዕለ ንዋይ እንደ አውሮፓ አቆጣጠር ከ2008 እስከ 2015 ዓ ም በነበረው ጊዜ ውስጥ ከ70 ከመቶ በላይ ከፍ ብሏል። ያም ሆነ ግን አፍሪቃ ለዩናይትድ ስቴትስ እድገት የምታቀርበው አስተዋጽኦ የሚገባው ያህል ተግባር ላይ አልዋለም ሲል የፎርብስ ጋዜጣ ድረገጽ አስገንዝቧል። ጽሑፍ አያይዘውም የትራምፕ አስተዳደር የተሳሳተ አቅጣጫ እየያዘ መሆኑን ያሳስባል። በአፍሪካ መዋለ ነዋይን ከፍ የማድረግ ምልክት አያሳይም። እንዳውም ፕሬዚደንት ትራምፕ ሚዛን ለሚደፉ የንግድ አጀንዳ የሚያስፈልጉ ወሳኝ ዘዴዎች እንዲሟጠጡ እያደረጉ ናቸው። ፕሬዚዳንቱ ለዩናይትድ ስቴትስ የውጭ የግል መዋለ ነዋይ ፍሰት ኮርፖሬሽንና ለዩናይትድ ስቴትስ የንግድና የልማት አገልግሎት የሚሰጠውን ገንዘብ ፕሬዚዳንቱ ያቀረቡትን አርቆ ማየት የተሳነው የእቅድ ሀሳብ እስካሁን ባለው ጊዜ የዩናይትድ ስቴትስ ምክር ቤት አልተቀበለውም። ሁለቱም ተቋማት በዓለም ደረጃ በተለይም በአፍሪቃ ለሚደረገው መዋለንዋይ ጠቃሚ ናቸው ይላል ፎርብስ መጽሔት ላይ የወጣው ጽሑፍ። እንደ አውሮፓ አቆጣጠር ከ2009 እስከ 2016 ዓ.ም በነበረው ጊዜ ውስጥ የዩናይትድ ስቴትስ የንግድና የልማት አገልግሎት በአፍሪቃ ውጥኖችን ለመተግበር ለሚያስፈልግ ዋስትናና ብድር የመደበው 7 ቢሊዮን ዶላር አፍሪቃ ውስጥ ሞዋልንዋይ ለመመደብ ተጨማሪ 14 ቢሊዮን ዶላር ማስገኘቱን ዘገባው አክሏል። በዛን ወቅት የዩናይትድ ስቴትስ የንግድና የልማት አገልግሎት ለአፍሪቃ መሰረተ ልማት እቅዶች የሚያቀርበው እርዳታ በእጥፍ በመጨመሩ ከዩናይትድ ስቴትስ የሚወጣው እቃ ቢያንስ በ2.5 ቢሊዮን ዶላር እንዲጨምር አድርጓል ይላል የፎርብስ ድረገጽ ዘገባ። ዩናይትድ ስቴትስ ከአፍሪቃ ጋር የምታደርገው የንግድ ግንኙነት እንዲፈርስ ሳይሆን እንዲጠናከር፣ ከቻይና ጋር ስኬት በሚያስገኝ መንገድ ለመወዳደር ከተፈለገ እነዚህንና ሌሎች ዘዴዎችን ማጠናከር ያስፈልጋል ሲል የፎርብስ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ አሁን ሳምንታዊው እሰጥ አገባ ይከተላል። የዓለም የፕሬስ ቀን የኢትዮጵያ መገናኛ ብዙሃን ይዞታ የፕሬስ ነጻነትና ጋዜጠኝነት በኢትዮጵያ እሰጥ አገባ ትኩረት ያደረገበት የተከታታይ ክርክር ጭብጥ ነው። በአስቸኳይ ጊዜ አዋጅ ማግስት በኢትዮጵያ የታዩትን ሁኔታዎችና በፕሬሱ ላይ ያሳደሩትን ጫና ቀድሞኑ ከነበሩ አዝማሚያዎች ጋር በመመርመር የተጀመረው ክርክር የመጨረሻውን ክፍል ለምሽቱ ይዞ ቀርቧል። ተሳታፊዎች የሰንደቅ ጋዜጣ ምክትል ዋና አዘጋጅ ፋኑኤል ክንፉ ከአዲስ አበባና የዋዜማ ራዲዮ ዋና አዘጋጅ አርጋ ዋሽኔ ከዩናይትድ ስቴትስ የዳላስ ከተማ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት እልባት ካደረገበት ይነሳል። ቀደም ባለ ክርክራችሁ አንስታችሁት የነበረ ነገር ግን በፕሮግራም ያልተስተናገደ ሀሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሀሳብ እንዳለ ፋኑኤል ጠቅሷል። አርጋው እሱን መልስ፣ አሁን የተነሱትን ነጥቦች አካተህ ብትመልስ ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ መልኛው እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባልን ሊሆን ይችላል አንድ ጋዜጠኛ የመዘንበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። ያ ጋዜጠኛ ግን የራሱ የፖለቲክ አቋም ፓርቲ አባልነትም ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምኑበትን የፖለቲካ አቋም የሚያንፀባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ በቀላሉ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ ይሄ በምዕራቡ ማልበልኝነት ውስጥ አለ ቤትም ይኖራል እና የፖለቲካ ፓርቲ አባልነት መሆን አለመሆን ለትልቅ ችግር መታየት የለበትም። መብትም ጭምር ነው ለጋዜጠኛው እንደ አንድ ዜጋ። ግን የፕሮፌሽናል ስታንዳርዶች አሉ እነ በዓለም ላይ ብዙ አመታት ወደ መቶ አመት በላይ የሚያስቆጠረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው እና ብዙ አወዛጋቢ የሚሆንበት ነገር አይታይም በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር። ወደ ሌላኛው ጥያቄ ለኢትዮጵያ የወደፊት እድቀት ምንድን ነው መደረግ ያለበት? ወደፊት ወዴት ነው ሄድ ያለብን ከዚህ አሁን ካለንበት ጣት ያው አንደኛው የመፍትሄ ሀሳብ በስልጣን ላይ ያለው መንግስት መቀየር አለበት። ወይም ኢህአዴግ እያለ ኢህአዴግ በሚከተለው ፖሊሲ፣ ፓርቲው በቆመባቸው አላማዎች ወይም ደግሞ ፓርቲው አምንበታለሁ በሚለው የሬት ዓለም ትንታኔ መሰረት ኢትዮጵያ ውስጥ የነጻ ፕሬስ ወይም ደግሞ የፕሬስ ስራ በነጻ ሊካሄድ የሚችልበት ነው ብዬ አላምንም። ስለዚህ አንዱ እሱ ነው። አንዱ ቅድመ ሁኔታ ነው። ይሄ ኢህአዴግ አሁን ባለበት ሁኔታ የፕሬስ ስራ መምራት አስቸጋሪ ነው፣ ወይም ደግሞ ኢህአዴግ የሚፈቅድ ርዕዮተ ዓለማዊ አቋምም የለውም። በተለያዩ ሰነዶቹም ደጋግሞ እንዳሳይም በበልጥ እንዳሳይም ዶክመንቶቹን ቢጠቀሱ ጥሩ ነው። ጀነራዊ ዶክመንቱ ላይ ነው የሚለውን ለምሳሌ ግልጽ የሆነ ርዕዮተ ዓለማዊ ፖለቲካ ትንታኔ ያላቸው ብዙ ሰነዶች አሉ ነው የማቀዋል። አርጋው ኢህአዴግ ከሰጣቸው በርካታ የትንታኔ ሰነዶቹ ውስጥ መጥቀስ ይቻላል። በሺ ዘጠኝ መቶ ዘጠና አምስት አመተ ምህረት የወጣው የፓርቲ ሰነድን መጥቀስ ይቻላል። ሌሎችም ውስጣዊ የድርጅት ጽሁፎችን፣ የተለያዩ ጽሁፎችን መጥቀስ ይቻላል። ዋናው ነገር ምንድን ነው? ድርጅቱ በኢትዮጵያ ውስጥ የአውራ ፓርቲ ሀሳብና የአውራ ፓርቲ የበላይነት በደንብ ነግሶ አገሪቱን በትንሹ ለግማሽ ምዕተ ዓመታት በልማት ጎዳና ወደፊት በኋላ ነው እና ይሄ የነጻ ፕሬስ የሚለው በምዕራቡ ዓለም ያለው ሀሳብ የቅንጦት መሆኑን ኢትዮጵያ ካለችበት ችግርም የሚያወጣ ሳይሆን ጎታች መሆኑን በተለይም ኢትዮጵያ የብዙ ብሔሮች ሀገር በመሆኗ ምክንያት የሚዲያ አብዛሃነት ጎታች መሆኑንና ወደ ችግርም የሚወስድ መሆኑን በተለያዩ ጽሑፎች ተተንትኗል። ይህንን የሚፈልግ ሰው የኢህአዴግ ድርጅቶች ነገም የተወሰኑት አሉ፣ እዛም ላይ መመልከት ይቻላል። ይሄ ነው አንዱ። ይሄ አስተሳሰብ በራሱ አደገኛ ነው። ምክንያቱም መንግሥትን የሚተቹ የተለየ ሀሳብ የሚያቀርቡ የህትመት ውጤቶች፣ የመገናኛ ብዙሀን ይዘቶች እንደ ችግር እንዲታዩ ወይ ደግሞ እንደ አደናቃፊ እንዲታዩ ያደርጋል። በዚህ ምክንያት ከከፍተኛው ባለስልጣን እስከ ተራው ካድሬ ድረስ ሀገሪቱ ውስጥ ጋዜጠኞችን እንደ ጠላት፣ የሀገር ጠላት አድርጎ ዝንባሌና አስተሳሰብ እያደገ የመጣው በዛ ምክንያት ይመስለኛል። የልማት ጉዳይ ዘገባ መደረግ አለበት፣ አዎ በጣም ያስ፣ ግን መንግስት መተቻት አለበት። ሌሎች ሀሳቦችን መቅረብ አለባቸው። ይህንን ለማስተናገድ የሚችል የውታ ለማዊ እና ድርጅታዊ ዝግጅትም ፍላጎትም ጭምር ያለው የሚያደግ። ስለዚህ ይሄኛውን በሱ ማየት ተገቢ ነው። ሁለተኛው ግን ነድግ ባለበት ሁኔታ በኢትዮጵያ እንዲሻሻል ምን መደረግ አለበት የሚለው ኢትዮጵያ ውስጥ የሚደረግ ማናቸውም የፖለቲካ ድርድር ወይም የፖለቲካ ማሻሻያ ሪፎርም የሚደረግ ከሆነ መገናኛ ብዙኃን ጉዳይ አንድ ትልቅ ጉዳይ ሆኖ መታየት አለበት። የመገናኛ ብዙኃን ጉዳይ ሆቴል እንደ መክፈት አለ። ይህንን ያህል ባለ አራት ኮከብ ሆቴሎች እንዲሰሩ ፈቃድ ሰጥቻለሁ ብለን እንደምናቀርበው አይደለም። የሚዲያ ጉዳይ ምን ያህል የተለያዩ ሀሳቦችን አስተናገድን ነው፣ ምን ያህል በነጻነት የመገናኛ ብዙሀን ስራቸውን መስራት የሚያስችሉበት ሁኔታ ፈጠርን በሚል ነው መለካት ያለበት፣ በቁጥር አይደለም። አሁን ኢትዮጵያ ውስጥ አሁን ፈቃድ ማግኘት ይቻል ይሆናል። በእርግጥ ፈቃድ ማግኘትም አንዳንድ ጊዜ ውስብስብ ነገሮች አሉት። አንድ ሰው ሄዶ ጋዜጣ ላሳትብ ነው ብሎ ፈቃድ ሊያገኝ ይችላል። ይህ በኢትዮጵያ ውስጥ የነጻ ሚዲያ መኖርን አያሳይ። ጋዜጣው ስራ በሚሰራበት ጊዜ ስራውን ለመስራት የሚያስችሉ የመረጃ መሰብሰብ፣ መረጃውን ማሰራጨት የመሳሰሉ ነገሮች በነጻነት ማድረግ ይችላሉ ወይ በሚሰራው ስራ ምክንያት ደግሞ እስር ቤት አይገባም ወይ የሚሉ መጠቀስ አለባቸው። እኔ የኢትዮጵያን የፕሬስ ነጻነት ጉዳይ በጋዜጠኞች መታሰር ብቻ አይደለም ማለት፣ ለኢንፎርሜሽን አክሰስ አለን ወይ፣ ለኢንፎርሜሽን ሩክፍ ነው ወይ፣ አንፈራም ወይ የሚለውን መመልከት አለን። በቀጥታና በነጻነት መጠየቅ ይቻላል ወይ፣ በኩል ስፍራ ሰጠዋለሁ። ጋዜጠኛ መንቀሳቀስ፣ መዘገብ ወይም የመጽሐፍ ነጻነት ብቻ አይደለም ነው የምትለው በትክክል ነው። እሱ ነው አንደኛው። ሌላው ሊደረግ የሚገባ አንድ ነገር ቢኖር የጋዜጠኛው የራሱ ችግሮች ነው። ኢትዮጵያ ውስጥ ጥሩ ጋዜጠኛ ፈልጎ ማግኘት በጣም ከባድ ነው። ይሄ የሆነበት ምክንያት ሀገሪቱ በዚህ በነጻ ፕሬስ ታሪክ ያላት በጣም ዝቅተኛ የሆነ ታሪክ እና በተለይም ደግሞ ልምዱም የለንም ምሳሌ አድርገን የምንጠቅሰውም ነገር የለም እና ለረጅም ዓመታት የከረመው የዚህ በዚህ በሙያው ዙሪያ ያሉ ችግሮች ተደራርበው ተደራርበው የላቀ ሙያተኝነትን ሊያበረታቱ የሚችሉ ሁኔታዎች አልተፈጠሩም። እንደለም በጣም በአስቸጋሪ ሁኔታ ውስጥ ስራቸውን የሚሰሩ ጋዜጠኞች አሉ ባልሰለጠኑበት በተገቢው አቅርቦት ባልተደረገበት ሁኔታ ስራቸውን ሰርተው አገልግሎት ለመስጠት ሲሞክሩ የነበሩ እየሞከሩ ያሉት ይኖሩ ይሆናል። ይሁንና ግን ስልጠና፣ ሌሎቹ ነገሮች መደረግ አለባቸው። ይሄ ደግሞ ጋዜጠኛው በራሱ ተደራጅቶ የሚያደርገው በዋነኝነት በመንግስትና በሌሎች አካላትም ድጋፍ ይህንን ነገር ለማጠናከር የሚሞከርበት ቢሆን የኢትዮጵያን ፕሬስ በመጠኑም ቢሆን ወደፊት ሊያራምደው ይችላል። ይሄ እንግዲህ ከፖለቲካ ማዕቀፉ ባሻገር ያለ ነገር ነው። ይሄ የሚሆን የሚችለው በሀገሪቱ ስ ፕሬስ ስራን ሊያሰራ የሚችል ነው ካመንን። ማለት መልካም ፈታ ፈታ አድርገን እንድናይ የሚፈልጉ በርከት ያሉ ጥያቄዎችን የሚያነሱ ጭብጦች አንስተሃል። አድርጋው ኢህአዴግ በባህሪው ነጻ የሆነ መገናኛ ብዙሀን የሚፈቅድበት ሁኔታ የለም ብለህ፣ ከዛ ባሻገር ግን ሊደረጉ የሚችሉ የፖለቲካ ለውጦች የመገናኛ ብዙሀንን ዋና ትኩረት አድርገው አንዱ አካል አድርገው የለውጡ ሁኔታ ሲመቻች ነው ብልሃል። ፋኑኤል የበኩሉን እንዲል ላስቀድም። ፋኑኤል አመሰግናለሁ እዚህ ጋር አንድ ግልጽ ነገር ማስቀመጥ አርጋው መጀመሪያ የተናገረው በፕሪንስፕል ደረጃ ምንድን ነው ያለው? ጋዜጠኝነት ጋዜጠኛ ሆነ ስታካሄድ፣ ፖለቲከኛ ደግሞ እንደ ማንም ዜጋ ፖለቲካ መብትን ይዘ ስትንቀሳቀስ ተለይተው መቀመጥ አለባቸው ለሚለው መቶ መቶ ነው የምስማማው። እንደዚህ አይነት ኢንቫይሮንመንት የመፍጠር የእያንዳንዳችን ኃላፊነቶች ውስ አድርጌ ስባለው ልዩነት የለኝ። ልዩነቴ ምንድን ነው? አርጋው የመጀመሪያው ቅድሜ ሁኔታ ኢህአዴግ መቀየር አለበት ነው አንደኛ። አንድ መንግስት የሚቀይረው የአንድ መንግስት ክንውን በአጠቃላይ ስታየው ከነጻ ፕሬስ ጋር ብቻ የተያያዘ ተደርጎም ሊወሰድ አይችልም። ግን አሁን አርጋው ባስቀመጠው ቅድመ ሁኔታ እኔ አርጋው እንደ ጓደኛ ምከረኝ ቢለኝ በጋዜጠኝነት የእሱ ፍላጎት አይሳካም። አሁን አጠቃላይ የፖለቲካል ሀይሉና አካልን የመቀየር ፍላጎት ላይ የደረሰ አካል ወይም እቺ አገር በተጨባጭ ይሄ ስርዓት መቀየር አለበት ብሎ ያመነ አካል ጋዜጠኛ አደለም የሚሆነው። አንድ እራሱ በሚያስበው አስተሳሰብ ሰዎች አስተባብሮ መደራጀት እና መታገል ወይም የእሱን ፍላጎት ሊያሳኩ ከሚችሉ የተደራጁ የፖለቲካ አካሎች ጋር በመቀናጀት ስርዓቱን የማሳደግ የማስወገድ ስራ ውስጥ ነው። ያ ደግሞ የጋዜጠኛት ሚና አይደለም። ግን እሱ ከደረሰበት ትንታኔ እኔ እዛ ደረጃውን ብደርስ አድርገውን ድርጅት ነው ፈልገው ጋዜጠኛ ልሆን አልሞክርም። ስለዚህ መታየት ያለበት ለዚህ ነው። ያ ትልቅ ትልቅ ስራ የሚፈልግ መሄድስ አለመሄድ ያስፈልግ አላያስፈልግ እሱ ራሱን የቻለ ብዙ ክርክር ነው። ያው ጋዜጠኛ ግን ማን ነው? ይህኔ የምለው ቅድም ጥግ ያደረጉኛል፣ ኮርነር ያደረጉኛል እያለ ገዢው ፓርቲው ከመጀመሪያው ጋዜጣ መስራት ጀምሮ የሚያደርገውን ትንታኔ ከልስና እኛም ወደ መሀል መተን እሱንም እንደ አንድ የፖለቲካ ተጫዋች ወይም ሌላው እንደተፈቀደለት አድርገን ቆጥረን ሌሎች ፓርቲዎች ጋር እኩል የዘገባም የተቃዋም የድጋፋቸውን ሰዎች ድምፅ እያመጣን እያመጣል በእኩሌታ ብናስተናግድ ያን ነገር እድል እናገኛለን። ያልኩትን ኢሚዲየት ግን ቅድመ ሁኔታ እሱ መወገድ አለበት ከተባለ ለእኔ እዛች ፖዚሽን ላይ ወይም እዛ ትንታኔ ላይ ሰው ደርሶ ግር ጨብጦ ነፃ ወይም ንስራ ላይ ሆነ ይችላል፣ ኢንዲፔንደንት ሆኖ ይሰራል ለማለት ለእኔ ያው ለመቀበል በጣም አደገኝ። ምክንያቱም በተጨባጭ ሁኔታ በራሱ ምልከታን ግንዛቤ አርጋውዚ ደረጃ ከደረሰ ጋዜጠኝነቱ የእሱን ፍላጎት መቼ ማያሳካም ብዬ ነው ማምኖ። እና በዛ ደረጃ ቢታይ አርጋው አዎ፣ እኔ ጋዜጠኝነት መንግስትን ለመጣል መሳሪያውን ያገለግላል ብለው ከሚያምኑት ውስጥ አይደለሁም። ዞሮ ዞሮ ኢህአዴግ በራሱ ምክንያት ሊወድቅ ይችላል። እንደ ኢህአዴግ ያለ ስርአት አፋኝ ስርአት ከመሆኑ እና ከአፋኝነት ባህሪው በመነሳት ሌላ ሶስተኛ አካል ወይም ሌላ ተቀናቃኝ አካል እንኳን ባይነካው በራሱ ምክንያት ቀውስ ውስጥ ገብቶ ሊወድቅ ይችላል። አንድ ጋዜጠኛ ግዴታ ያንን መንግስት እንዲ ኮንትሪቢዩት ማድረግ እዛ ውስጥ መሳተፍ አይጠበቅም። እኔ እንደ አንድ አስተያየት ሰጪ ኢትዮጵያ ውስጥ የስርአት ለውጥ ኢህአዴግ ስሙ ስለተጠራ ኢህአዴግ ሌላም ስርአት ቢሆንና የኢህአዴግ አይነት ባህርይ ቢኖረው ተሴም ነው ለኔ፣ አፋኝ ስርአት ስለሆነ ይህ አፋኝነቱ መቅረት የሚችለው ስርአቱ ሲቀየር ነው። ስርአቱ የሚቀየረው በብዙ መንገድ ሊሆን ይችላል። እሱን እኔ መተንተንም አልችልም። የእኔ ምርጫ የትኛው ነው? እሱም ሌላ ጉዳይ ነው። ዞሮ ዞሮ ኢህአዴግ ከስልጣን ከተነሳ ያ ሌላ ጉዳይ ነው የሚባል ነገር የለም። ኢህአዴግ ከስልጣን ላይ ከተሰጠ ሌላ ስርዓት የሚተከል ከሆነ ሌላ ሁሉንም ያካተተ ኢትዮጵያ ውስጥ ዴሞክራሲያዊ ስርዓትን ይዞ የሚመጣ የተለያዩ ድምጾችን መስማት ትዕግስት ያለው ስርዓት ከመጣ ሁሉንም ሰው ሊያስተናግድ ይችላል። ይሄ ምንም የዛን ያክል አወዛጋቢ አይደለም። ከዛ በተረፈ የኢህአዴግ አለመውደቅ የጋዜጠኛ መሆን እና አለመሆን ቅድመ ሁኔታ ተደርጎ መቀመጥ የለበትም። የትኛውን ስርዓት ልንወደው ላንወደው እንችላለን። ለምሳሌ ኢህአዴግ መቀጠል የሌለበት ምክንያቶች አሉኝ እኔ ምክንያቶችም፣ የዚህ ውይይት ትኩረት አይደለም እንጂ በዝርዝር ማብራራትም እችላለሁ። ግን የማይቀጥልባቸው ምክንያቶች አሉ። ይህ ዲሞክራሲያዊ ያለሆነ ባህሪው አፋኝነቱ ስለሆነ ያ ደግሞ የፕሬስ ስራን የሚያውቅ ስለሆነ በኢትዮጵያ ውስጥ ያሉ የተለያዩ የሀሳብ ብዝሀነቶችን የተለያዩ በብሄር በቋንቋ ያለውን በሙሉ አካቶ መያዝ የሚችል እውነተኛ የዲሞክራሲ ስርዓት መምጣት አለበት። ያ ስርዓት ከኢህአዴግ ውስጥ ሊወጣ ይችላል፣ ሪፎርም በምንለው ወይም ደግሞ ማሻሻያ በማድረግ በምንለው እሰየው። ከተቻለ ይህንን ከቻለ ኢህአዴግ ማድረግ ከቻለ በሌሎች ኃይሎችም ተገብቶ መደረግ ከተቻለ ይሄ ጥሩ ዘዴ ነው፣ ጥሩ ጥሩ አማራጭ ነው፣ አንዱ ነው። ይሄ ካልሆነ ደግሞ ኢህአዴግ መሄድ አለበት ነው የኔ አቋም፣ ይሄ ነው። የመጨረሻውን ጥያቄ ላንሳ። አሁን ከምትከራከሩበት ወይም ካቀረባችኋቸው ሀሳቦችም ጋር ይዛመዳል። ጥሩ ጋዜጠኛ እንዳይኖር አሁን ያሉት ሁኔታዎች የስርዓቱ ጠባይ ራሱ ረድቷል፣ ጥሩ ጋዜጠኛ እንዳይወጣ አድርጓል የሚል ሀሳብ ወርወርሃል፣ አርጋው፣ የጋዜጠኝነትንም ሚና ምንነት ይመለከታልና በሁለታችሁ የክርክር ሀሳቦች ውስጥ እንኳን የዛን የጋዜጠኝነት ሚና ምንነት በተለያየ መንገድ አይታችኋልና፣ ከችሎታ ከክህሎት ባሻገር ጥሩ ጋዜጠኛ ማን ነው? ጥሩ ጋዜጠኝነትስ መቼ ነው ተገኘ የሚባለው? የክርክራችሁ መቋጫ እናድርገው። ፋኑኤል፣ ጥሩ ጋዜጠኛ የምለው እኔ ለሕግ የበላይነት የተገዛና በማንኛውም ስራ ሁኔታ የሕዝብን ጥቅም ማስቀደም የሚችል ጋዜጠኛ ከተገኘ በተለይ ደግሞ በእውቀት ላይ የቆመ ጋዜጠኝነትን ሁልጊዜ ለማረጋገጥ ከስር ከስር ራሱን እያበቃ የሚሄድ ጋዜጠኛ ቢገኝ ለእኔ መልካም ጋዜጠኛ ነው ብዬ ወስደዋለሁ። አድርገው፣ በአመዛኙ በፋኑኤል ሀሳብ እስማማ እና እንግዲህ ሀገሩን የሚወድ ጋዜጠኛ ጥሩ ጋዜጠኛ ነው ብዬ አምናለሁ። አንደኛ ከዛ ባሻገር ለእውነቱ የቀረበ ጋዜጠኛ ደግሞ የተሻለ ጋዜጠኛ ነው፣ ወደ እውነቱ የቀረበ እውነት የማትጨበጥ ናት ይባላል በጋዜጠኝነት ሙያ ያለ ጥርጥር። የኔንም ሀሳብ እባክል እውነትም መፈለግና ለዛ እውነት መገዛት ትልቁ ስፍራ ይመስለኛል። ምናልባትም ለሚቀጥሉ ውይይቶች ጭምር መልሼ እንደማገኛችሁ ተስፋ አድርጋለሁ። ፋኑኤል ክንፉ፣ አርጋዋሽኔ እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። እግዜር አሉላን አና እንግዶቹን ፋኑዌል ክንፉንና አርጋዋሽኔን እኛም እናመሰግናለን። ጥሩ ክርክር ነበር ስ እንደዚሁም አድማጮቻችንም እንዲሳተፉ በዚሁ እንጋብዛለን። መልካም አድማጮች፣ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች አሉን። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎቹን ከሰሎሞን አባት እንስማ በሽብር ወንጀል ተከሰው ሲከራከሩ ከቆዩ አስራ ሶስት ተከሳሾች መካከል ስድስቱን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በነጻ አሰናብተዋል። በሰባቱ ላይ የጥፋተኝነት ብይን አሳልፈዋል። በነጻ የተሰናበቱት ዛሬውኑ ከወህኒ እንዲለቀቁ ችሎቱ ትእዛዝ ሰጥቷል። የጥፋተኝነት ብይን በተላለፈባቸው ተከሳሾች ላይ የቅጣት ውሳኔውን ለማሰማት ቀጠሮ ቆርጧል። ፍርድ ቤቱ በሌላ መዝገብ ደግሞ በነ ጉርሜሳ እያኖ ጉዳይ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ቃታር ሰላም አስከባሪዎቿን ማስወጣቷን ተከትሎ ኤርትራ በጋራ ድንበራችን ላይ ያለውን አጨቃጫቂ ግዛት ወራ ተቆጣጥራለች ስትል ጅቡቲ ከሰሰች። ቃታር ወታደሮቿን ያስወጣችው ኤርትራና ጅቡቲ በዲፕሎማቲክ ቀውስ ውስጥ ከሳዑዲ አረቢያ ጋር መወገናቸውን ካሳወቁ በኋላ ነው። የኤርትራ መንግስት ለጅቡቲ ክስ ምላሽ አልሰጠም። በኩባና በዩናይትድ ስቴትስ መካከል ግንኙነት የፈጠረውን የቀድሞ ፕሬዚደንት ባራክ ኦባማን እርምጃዎች የሚቀለብስ ውሳኔ መውሰዳቸውን ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ አብዛኛው የኩባ ፍልሰተኞች በሚኖሩባት ትንሿ አባና በምትባለው የማያሚ ፍሎሪዳ ቀበሌ ተገኝተው ባደረጉት ንግግር ከጥቂት ደቂቃዎች በፊት የካስትሮ አገዛዝ ኩባ ውስጥ እየፈጸመ ነው ያሏቸውን ወንጀሎች እንደሚያጋልጡ፣ እንደማይደብቁ፣ መደገፊያ ማብራሪያ እንደማይፈልጉለት ወይም እንደማያገኑት ተናግረዋል ያለፈው አስተዳደር የገባበትን ሙሉ በሙሉ የአንድ ወገን የሆነ ውል ሰርዣለሁ ብለዋል። ፕሬዚደንት ትራምፕ የኩባ መንግስት ተቃዋሚዎችን ማዋከቡንና ማሰቃየቱን እንዲያቆም፣ የፖለቲካ እስረኞችን ሁሉ እንዲፈታ፣ ለፖለቲካና ለምጣኔ ሀብት ነጻነቶች ግልጽ እንዲሆን ጠይቀዋል። ፕሬዚደንቱ በሌላ በኩል ግን ኦባማ ከሁለቱ ሀገሮች አምሳ ዓመታት መቆራረጥ በኋላ በድጋሚ የከፈቱትን የዲፕሎማሲ ግንኙነት ትራምፕ እንደማይበጥሱ ተናግረዋል። ልጆቻቸው የዩናይትድ ስቴትስ ዜጋ ወይም ቋሚ ነዋሪ የሆኑ ወላጆች በኃይል እንዳይባረሩ የሚያግደውን የቀደሙትን ፕሬዚደንት ባራክ ኦባማ የኢሚግሬሽን መርሃ ግብር የሀገር ውስጥ ደህንነት ጉዳይ ሚኒስቴር ሰረዘ። ከሚኒስቴር መስሪያ ቤቱ የወጣው መግለጫ እንደሚለው ሚኒስቴሩ ዳፓ በሚል ምሕፃር የሚታወቀውን ይህንን ድንጋጌ የሚሽረውን ሰነድ ትናንት ምሽት ላይ መፈረማቸውን አስታውቋል። በሌላ በኩል ግን በሕፃንነታቸው ወደ ዩናይትድ ስቴትስ ያለ ሕጋዊ ፍቃድ ከገቡ ወላጆቻቸው ጋር ገብተው የነበሩና ያደጉ ሰዎች እንዳይባረሩ የሚጠብቀው ዳካ በሚል ምሕፃር የሚጠራው የፕሬዝደንት ኦባማ መርሃ ግብር ባለበት እንደሚቀጥል ተገልጿል። ከድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም በዚሁ አበቃ። ያስተናገድናችሁ ናችሁ ሰለሞን ክፍሌና እኔም ሰሎሞን አባተነን። አብራችሁን ስለ ቆያችሁ እናመሰግናለን። ነገ ቅዳሜ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ። Voice of America